ዓለም ዜናን ጀምር ማን ተጋፍቶት ስለ ሺ ያሰማናል። የዲደብልዩ ዜና ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና ኢትዮጵያ ውስጥ እስካሁን በኤምፖክስ በሽታ የተያዙ ታማሚዎች ቁጥር 19 መድረሱን የኢትዮጵያ ጤና ሚኒስትር አሳወቀ። በበሽታው ከተያዙት ታማሚዎች መካከል የአንድ ወር ሕፃን ከሁለት ሳምንት በፊት ሕይወት ማለፉም ተገልጧል። የእስራኤል አየር ኃይል ትናንት ሌሊት ኢራን ላይ ባደረሰው ጥቃት የኢራን አብዮታዊ ዘብ አዛዥ ሁሴን ሰላሚና የጦር ኤታማዦር ሹሙ መሐመድ ባኬሪ እንዲሁም በአቶም ሳይንስ ኢራን አሉኝ ከምትላቸው ዋነኛ ሳይንቲስቶችም ሁለቱ መገደላቸው ተገለጠ። አንድ መቶ ድሮኖችን ወደ እስራኤል አሰማርታ ጥቃት የሰነዘረችው ኢራን ብርቱ ቅጣት ለመፈጸም ዝታለች። ከእስራኤል የኢራን ጥቃት በኋላ በርካታ አየር መንገዶች በኢራን፣ በእስራኤል፣ በኢራቅና በዮርዳኖስ አየር ክልል በረራ ማቋረጣቸውን ይፋ አደረጉም። ትናንት ህንድ አህመድ አባድ ውስጥ 242 መንገደኞችን አሳፍሮ እንደተነሳ እዛው አውሮፕላን ጣቢያ አቅራቢያ ከተከሰከሰው አውሮፕላን አንድ መንገደኛ በሕይወት መትረፉ ተአምር ነው ተባለ። ዜናው በዝርዝር ኢትዮጵያ ውስጥ እስካሁን በኤምፖክስ በሽታ የተያዙ ታማሚዎች ቁጥር 19 መድረሱን የኢትዮጵያ ጤና ሚኒስቴር አሳወቀም። በበሽታው ከተያዙ ታማሚዎች መካከል የአንድ ወር ሕፃን ከሁለት ሳምንት በፊት ሕይወት ማለፉም ተገልጧል። አምስት ታካሚዎች ከተዋሲው አገግመው መውጣታቸውን ያረጋገጠው ጤና ሚኒስቴር በተዋሲው እንደተያዘ ከተጠረጠረ ሰው ጋር የሚኖር ንክኪ ባለማድረግ ኤምፖክስን መከላከል እንደሚቻል አሳውቋል። በመጽሔት ተጨማሪ ዘገባ ይኖረናል። በሱዳንና ቻድ የስደተኞች ጣቢያዎች ውስጥ የኮሌራ ወረርሽኝ ሊቀሰቀስ እንደሚችል የዓለም ጤና ድርጅት ደብልዩ ኤች ኦ አስጠነቀቀም። በኮሌራ የታመሙ ሰዎች ቁጥር ሱዳን ውስጥ ከምንጊዜውም በላይ መጨመሩን የዓለም አቀፍ ድርጅቱ ዛሬ አሳውቋል። ወረርሽኙ እንደ ቻድ ባሉ የጎረቤት ሀገራት ውስጥም ሊዛመት ይችላል ብሏል። ካለፉት ሁለት ዓመታት በላይ በርስ በርስ ጦርነት በምትታመሰው ሱዳን 13 ግዛቶች ውስጥ ኮሌራ መዛመቱ ተገልጧል። ሱዳን ከቻድ ጋር በምትዋሰንበት ደቡብ እና ሰሜን የዳርፎር ግዛትን ጨምሮ በወረርሽኙ 1854 ሰዎች ሞቷል። የኢትዮጵያ ኢንሳይደር የበይነመረብ መገናኛ አውታር መስራች ዋና አዘጋጅ ጋዜጠኛ ተስፋ አለም ወልደየስ ዛሬ ከሰር መፈታቱን ሀቅ ሚዲያና ኮሚኒኬሽን አሳወቀም። ሀቅ ሚዲያና ኮሚኒኬሽን ተስፋ አለም በስር ላይ በቆየባቸው ባለፉት ቀናት አስፈላጊውን ትብብር አደረጉ ላላቸው ጓደኞቹና የሙያ አጋሮቹ ምስጋና አቅርቧል። የአዲስ አበባ ከተማ ሰበር ሰሚ ችሎት ትናንት ሐሙስ ሰኔ አምስት ቀን የስር ፍርድ ቤቶች የጋዜጠኛውን የዋስትና መብት መጠበቃቸውን መሰረታዊ የሕግ ጥሰት ያልተፈጸመበትና ሕግን የተከተለ ሆኖ ስላላገኘ ነው የስር ፍርድ ቤቶች የሰጡትን ውሳኔ አጽንቷል። ይሁንና ጋዜጠኛው ትናንት ሳይፈታ በእስር ቤት አድሯል። ጋዜጠኛው ከእስር እንዲለቀቅ የሙያ ማህበራት፣ የሲቪክ ድርጅቶች፣ ዓለም አቀፍ ተቋማት፣ ግለሰቦችና ጉዳዩ ያገባናል የሚሉ ሁሉ ሲወተውቱ ቆይቷል። ጋዜጠኛ ተስፋለም ወልደየስ ሐሰተኛ መረጃ ማሰራጨት በሚል ተጠርጥሮ እሁድ ሰኔ አንድ ቀን 2017 ዓ.ም. ነበር በጸጥታ ኃይላት በቁጥጥር ስር የዋለው ሲል የአዲስ አበባ ወኪላችን ሰለሞን ሙጬ ዘግቧል። ከእስራኤል አየር ኃይል ከትናንት ሌሊት ጥቃት በኋላ ኢራን ባጸፌታው በአንድ መቶ ግድም ሰው አልባ ጥያራዎች ወይንም ድሮኖች የእስራኤል ግዛት ውስጥ ተኩስ መክፈቷን የእስራኤል ጦር አሳወቀም። በአየርና የባየር ኃይሏ የኢራን አብዛኛዎቹን ጥያራዎች አየር ላይ ማክሸፏን እስራኤል ገልጣለች። በትናንቱ ጥቃት የእስራኤል አየር ኃይል ኢራን ውስጥ የወታደራዊና የኒውክሊየር ተቋማትን ከአየር መደብደቡ ተዘግቧል። ዋና ከተማይቱ ቴሔራን ውስጥ ፍንዳታዎች መከሰታቸው ተጠቅሷል። የእስራኤል መከላከያ ሚኒስትር እስራኤል ካትስ ኢራን ላይ የተፈጸመው ጥቃት የማሰናከል ጥቃት ነው ብሏል። እንደ እስራኤል ጦር ሰራዊት ከሆነ ኢራን ውስጥ 100 ኢላማዎች ተደብድበዋል። የእስራኤል የመንግስት መገናኛ አውታሮች እንደዘገቡት የኢራን አብዮታዊ ዘብ አዛዥ ሁሴን ሰላሚና የጦር ኤታማዦር ሹሙ መሐመድ ባጌሪ በአየር ጥቃቱ ተገድሏል። ከዚያም ባሻገር በአቶም ሳይንስ ኢራን አሉኝ ከምትላ ናቸው። ዋነኛ ሳይንቲስቶችም ሁለቱ ተገድሏል። ዓለም አቀፍ የአቶም ኃይል ድርጅት ኃላፊ ራፋኤል ግሮሲ ከአየር ጥቃት ኢላማዎቹ መካከል የኑክሌር ማብላያው አንዱ መሆኑን በኤክስ የማህበራዊ መገናኛ አውታር ይፋ አረጋግጧል። ሁኔታውንም አሳሳቢ ብለውታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃቱ እንደ አስፈላጊነቱ ሊቀጥል ይችላል ብሏል። ኢራን በበኩሏ ብርቱ ቅጣት ለመፈጸም ዝታለች። ይህ በእንዲህ እንዳለም ዩናይትድ ስቴትስ እስራኤል በሰነዘረችው ጥቃት ተሳታፊ እንዳልሆነች በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ በኩል አሳወቀች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሁሉም ነገር ከማክተሙ በፊት ኢራን መደራደር አለባት ብሏል። ዶናልድ ትራምፕ ከዚህም የበለጠ ጭካን የተሞላበት ያሉት የእስራኤል ጥቃት ታቅዷል ሲሉ ኢራንን አስጠንቅቋል። ፕሬዝዳንቱ አርብ ማለዳ ላይ ሶሻል ትሩዝ በተሰኘው የማህበራዊ መገናኛ አውታራቸው ባስነበቡት ጽሑፋቸው ኢራን በኒውክሌር መርሃ ግብሯ ላይ ከዩናይትድ ስቴትስ ጋር ስምምነት እንድትፈጽም ለባለሥልጣናቷ በጠንካራ ቃላት ተናግረው እንደነበር ገልጧል። ሆኖም የተወሰኑ የኢራን ግትሮች ያሏቸው እንደማይስማሙም ተናግሯል። የጀርመን መራዊ መንግስት ፍሬድሪሽ ሜርት፣ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያዩ ስለ እስራኤል ጦር የኢራን ጥቃት በስልክ እንዳሳወቋቸው ዛሬ ጠዋት አረጋግጧል። የጀርመን ውጭ ጉዳይ ሚኒስትር ዮሐን ቫደፑል ውጥረቱ በቀጠናው ሌሊቱን ከፍተኛ ደረጃ ደርሶ ነበር። እስራኤል የኒውክሌየር ማብላሪያውን ጨምሮ ስለ ወታደራዊ ኢላማዎች ለጀርመን ፌዴራል መንግስት ሌሊቱን አሳውቃለች። ኢራን በአሁኑ ጊዜ እስራኤልን በመቶዎች በሚቆጠሩ ሷልቫ አውሮፕላኖች እያጠቃች ነው። ስለ ጉዳቶቹም የመጀመሪያ ዘገባዎች አሉ። የጀርመን ምራይ መንግስት ፍሬድሪሽ ሜርትስ ውጥረቱን እንዲረግብም ጥሪ አስተላልፏል። ይህ ከቦን ከተማ የራይኖዝ አቅራቢያ የሚያሰራጨው የዶች ቬሌ ሬዲዮ የዓለም ዜና ነው። ከእስራኤል የኢራን ጥቃት በኋላ በርካታ አየር መንገዶች በኢራን በእስራኤል በኢራቅና በዮርዳኖስ አየር ክልል በረራ ማቋረጣቸውን ይፋ አድርጓል። ዓለም አቀፍ በረራዎች ወደ ቴል አቪቭ ቴህራንና የመካከለኛው ምስራቅ መዳረሻዎች የነበሩ በረራዎችን አቋርጧል። ኢራን፣ እስራኤል፣ ዮርዳኖስ፣ ሶሪያ እና ኢራቅ ከጥቃቱ በኋላ የአየር ክልላቸውን ከበረራ ውጪ ዝግ ማድረጋቸው ታውቋል። የኤር ኢንዲያ ከኒውዴልሂ ቪዬና፣ እንዲሁም ከሙምባይ ለንደን የነበሩ በረራዎች ጥቃቱ ሲፈጸም ወደ ኢራን አየር ክልል ሊገቡ ነበር። አውሮፕላኖቹ ፕላኖቹ ወደ መጡበት ለመመለስም ተገድዷል። የመካከለኛው ምስራቅ ዋነኛው የአየር መንገድ ኤሚሬትስ ወደ ኢራቅ፣ ዮርዳኖስ፣ ሊባኖስና ኢራን የሚደረጉና ከአገራቱ የሚነሱ በረራዎችን ሰርዟል። የካታር አየር መንገድ ወደ ኢራንና ኢራቅ የሚደረጉ በረራዎችን ባለው ወቅታዊ ሁኔታ ሰርዣለሁ ብለዋል። ኤር ፍራንስ በኩሉ ከና ወደ ቴልአቪቭ የሚደረጉ በረራዎችን ላልተወሰነ ጊዜ ሰርዞ እንደነበር ገልጧል። የሩሲያ የአየር ትራፊክ ባለሥልጣን ወደ እስራኤል፣ ዮርዳኖስ፣ ኢራቅና ኢራን እንደማይበር ወይንም እስራኤልና ኢራን ውስጥ ያሉ አውሮፕላን ማረፊያዎችን እንደማይጠቀም አሳውቋል። የጀርመኑ ሉፍታንዛ ከና ወደ ቴሄራን አሊያም ቴላቪቭ የሚደረጉ በረራዎችን እስከ ሐምሌ 24 አቋርጧል። በሉፍታንዛ ስር ያለው የስዊስ አየር መንገድ የቴላቪቭ በረራውን ለሶስት ወራት ግድም አቋርጧል። የቤሩት በረራውን ግን እስከ ሐምሌ መጨረሻ ሰርዟል። ትናንት እሁድ አህመድ አባድ ውስጥ 242 መንገደኞችን አሳፍሮ እንደተነሳ እዛው አውሮፕላን ጣቢያ አቅራቢያ ከተከሰከሰው አውሮፕላን አንድ መንገደኛ በሕይወት መትረፉ ተአምር ነው ተባለ። ከ242 ተሳፋሪዎች በሕይወት የተረፈውን ብቸኛ ሰው ዲዲ ዜና የተሰኘው የህንድ ጣቢያ ጋዜጠኛ አነጋግሮታል። ከዚህ አደጋ የተረፈ ብቸኛው ተሳፋሪ ሺሽ ዋሽ ኩማር ነው። መትረፉም ተአምር ነው፣ ምክንያቱም እንዲህ ያለ ተአምር መከሰቱ አልተለመደም። ጠቅላይ ሚኒስትሩ እዚህ መጥተው ሺሽ ዋሽ ኩማርን አነጋግረውታል፣ ስለ ጤንነቱም ጠይቀውታል። ጃና አሶሺየትድ ፕሬስ ከአውሮፕላኑ አደጋ በሕይወት የተገኘው ሺሽ ዋሽ ኩማር ብቸኛ ተሳፋሪ በእሳት በፍርስራሾችና በተቆራረጡ አካላት መካከል ሆኖ አይኑን ሲገልጥ መትረፉን ማመን አልቻለም ብሏል። ቀደም ባለው ዘገባው ይኸው የብሪታንያ ዜግነት ያለው ሕንዳዊ ሽዋሽ ኩማር ራሜሽ ወደ ለንደን ለማቅናት ነበር አውሮፕላን ውስጥ የተገኘው። በግራ ጉንጩና አይኑ አካባቢ አብጦ ከመበለዙ በስተገር ገጽታው ደና የሆነው ሽዋሽ ኩማር የህንድ ጠቅላይ ሚኒስትር በአካል ተገኝተው ስለ ጤንነቱ እንደጠየቁት ተናግሯል። ጠቅላይ ሚኒስትር ናሬንድራ ሞዲ እንዴት እንደተከሰተ ጠይቀውኛል። ስለ ሁኔታውም ነግሬያቸዋለሁ። ስለ ጤንነቴ ጠይቀውኛል። ንብረትነቱ የህንድ አየር መንገድ የሆነው ቦይንግ 7878 ድሪም ላይነር አውሮፕላን መረጃ መመዝገቢያ ወይም ብላክ ቦክስ አውሮፕላኑ በተከሰከሰበት ስፍራ ፍርስራሽ ውስጥ መገኘቱን ሮይተርስ የዜና ምንጭ ዘግቧል። አውሮፕላኑ ትናንት ከህንድ ወደ ለንደን ለመጓዝ እንደተነሳ የተከሰከሰው በረራ ከጀመረበት አየር መንገድ አጠገብ በሚገኝ የሐኪሞች ማደሪያ ሆስቴል ላይ መሆኑን የአካባቢው ባለሥልጣናት ተናግሯል። አውሮፕላኑ በተከሰከሰበት ስፍራ ከሚገኝ ህንፃ ከመቶ በላይ አስክሬን ተገኝቷል። አውሮፕላኑ ውስጥ 169 የህንድ 53 የብሪታንያ እንዲሁም ሰባት፣ የፖርቱጋል አንድ የካናዳ ዜጎች እንደነበሩ የህንድ አየር መንገድ ስለ አደጋው በወጣው መግለጫ አሳውቋል። ሁለት አብራሪዎችና አስር የበረራ መስተንግዶ ሰራተኞችም ነበሩ። ይህ ዶችቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። ኢትዮጵያ ውስጥ እስካሁን በኤምፖክስ በሽታ የተያዙ ታካሚዎች ቁጥር 19 መድረሱን የኢትዮጵያ ጤና ሚኒስቴር አሳወቀ። የእስራኤል አየር ኃይል ትናንት ሌሊት ኢራን ላይ ባደረሰው ጥቃት የኢራን አብዮታዊ ዘብ አዛዥ ሁሴን ሳላሚ እና የጦር ኤታማዦር ሹሙ መሐመድ ባጌሪ እንዲሁም በአቶም ሳይንስ ኢራን አሉኝ ከምትላቸው ዋነኛ ሳይንቲስቶችም ሁለቱ መገደላቸው ተገለጠ። መቶ ድሮኖችን ወደ እስራኤል አሰማርታ ጥቃት የሰነዘረችው ኢራን ብርቱ ቅጣት ለመፈጸም ዝታለች ከእስራኤል የኢራን ጥቃት በኋላ በርካታ አየር መንገዶች በኢራን በእስራኤል በኢራቅና በዮርዳኖስ አየር ክልል በረራ ማቋረጣቸውን ይፋ አድርጓል ትናንት አህመድ ውስጥ 242 መንገደኞችን አሳፍሮ እንደተነሳ እዛው አውሮፕላን ጣቢያ አቅራቢያ ከተከሰከሰው አውሮፕላን አንድ መንገደኛ በህይወት መትረፉ ተአምር ነው ተባለ ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።